ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ ውድ የአገር ልጆች። ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት ስለ ከፍታ ስርዓትና የመሬት ስበት የሚያወሳ ዝግጅት ወደ እናንተ ማድረሳችን ይታወቃል። የከፍታ ስርዓት ስንል ምንድን ነው? ማንኛውም ስራዎች በምድር ላይ ለመስራት ሲታቀድ ወይም ሲታሰብ የከፍታ መረጃ ያስፈልጋል። ለምሳሌ መንገድ ዲዛይን ሲደረግ ሊሆን ይችላል። ትልልቅ ሕንፃዎች፣ ግድቦች ሲገነቡ የከፍታ ስርዓት ያስፈልጋቸዋል። በዛሬው መሰናዷችን ደግሞ ህዋ ላይ በስፋት ስለሚገኙት አስትሮይዶች በትኩረት የሚዳስስ ዝግጅት እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። ህዋ ወይም ጠፈር ሲባል በሰዎች አእምሮ በፍጥነት የሚከሰተው ከዋክብት፣ ፕላኔቶች አሊያም ጨረቃ ናቸው። ነገር ግን በህዋ ላይ የሚገኙት አካላት እነዚህ ብቻ አይደሉም። ታዲያ ምን ሊገኝ ይችላል? ለምትሉ አድማጮቻችን ጋዝና አቧራ በስፋት ህዋ ውስጥ የሚገኙ ንጥረ ነገሮች ናቸው። በማርስና በጁፒተር መካከል የሚገኙት ድንጋያማና ብረታማ ይዘት ያላቸው አስትሮይዶችም ሌላኛው የሰማይ አካላት ናቸው። አስትሮይዶች ቅርጽ አልባ ከመሆናቸው በተጨማሪ በመጠናቸውም ልዩነት አላቸው። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚ ና አስትሮፊዚክስ ተመራማሪ የሆኑት ዶክተር ገመቹ ሙለታ በጠፈር ውስጥ ስለሚገኙ የሰማይ አካላት እንዲህ ያብራሩልናል። ህዋ ማለት በእንግሊዝኛው ዩኒቨርስ የምንለው ሁሉንም ነገር በአንድ ላይ የያዘ የሌለ ነገር የለም ማለት ነው። እንግዲህ እዛ እኛ ሶላር ሲስተም ውስጥ ወይ በኛ ጸሀይ ስርአት ውስጥ ደግሞ ፕላኔቶችን ብቻ አይደሉም ያሉት። ሳተላይቶች አሉ ተፈጥሯዊ ሳተላይቶች ማለት ነው። ፕላኔቶች አሉ፣ አንድ ኮከብ አለ በእኛ ጸሀይ ስርአት ውስጥ ግን በሌላ ፀሀይ ስርአት ውስጥ ወይ በዩኒቨርሲቲያችን ውስጥ በትንሹ እንግዲህ በአስትሮኖሚካል አስተሳሰብ የእኛ ጸሀይ ስርአት በጣም ትንሿ ናት። አሁን የኛ ፀሐይ ስርዓት ከምልክዌ ጋላክሲ ቢጠፋ ምልክዌ ጋላክሲ ምንም ሴንስ አያደርግም። ለምን ምልክዌ ጋላክሲ ውስጥ ያሉት ከዋክብቶች ኢምቢሊየንስ የሚቆጠሩ ናቸው። እንዲሁ ደግሞ በዩኒቨርሲቲያችን ውስጥ ያሉት ጋላክሲዎች ደግሞ በቢሊዮን የሚቆጠሩ በትሪሊዮን እስከ ትሪሊዮን ድረስ ሊቆጠሩ ይችላሉ። ስለዚህ የእኛ ዩኒቨርሲ ውስጥ ያለው ነገር በጣም ብዙ ነገር ነው። በዛ ላይ እንግዲህ እነዚህ ከዋክብቶች ሲፈጠሩ የተፈጠሩ ነገሮች ናቸው። እነዚህ ሰለስ ያለው ኦብጀክቲስ ወይ ደግሞ የህዋ አካላት የምንላቸው የህዋ አካላት አንድ ከዋክብት፣ ጋላክሲዎች፣ ጋዞች እንዲሁም አቧራዎች አሉ። የሀይድሮጂን አቧራዎች፣ ብላክ ሆል፣ ዋይት ድዋርፍ፣ ኒውትሮን ስታር እንዲሁም ዳርክ ማተር፣ ዳርክ ኤነርጂ የምንላቸው ነገሮች በእኛ ዩኒቨርሲቲ ውስጥ አሉ። አሁን ዳርክ ማተር እና ዳርክ ኤነርጂ በሚያመጡት ተጽዕኖ እንጂ ቀጥታ ልክ እንደ ፕላኔት ወይ እንደ ከዋክብት ልናየው አንችልም። የእኛ ዩኒቨርስ ማሱ ወይ ደግሞ ክብደቱ ይዞ ያለው ዳርክ ኢነርጂ የምንለው ነው። ኦልሞስት 8 ፐርሰንት በላይ ከሰባ አምስት ፐርሰንት በላይ እነዚህ ናቸው። ዳርክ ማተር እና ዳርክ ኤነርጂ ከ85 ወይ ከ9 ፐርሰንት በላይ ይዟል። ሁለቱ አምስት ፐርሰንቱ ናቸው። እነዚህ ባሪዮኒክ ማተር የምንለው እነዚህ ባሪዮኒክ ማተሮች ከዋክብት ፕላኔቶች፣ ሳተላይቶች፣ እና አስትሮይዶች አስትሮይዶች፣ ኮሜቶች አሉ፣ ጋዞችም አሉ፣ አቧራዎችም አሉ። ከዋክብትና ጋዞችን በስበት ኃይል አማካኝነት በአንድ ሰብስቦ የያዘው ሥርዓት ጋላክሲ ይባላል። ጋላክሲዎች በውስጣቸው በሚይዙት የከዋክብት ብዛት ይለያያሉ። ጥቂት ሚሊዮን ከዋክብትን ከሚይዙ ድንክ ወይንም ድዋርፍ ጋላክሲዎች ጀምሮ በትሪሊዮኖች የሚቆጠሩ ከዋክብትን በውስጣቸው የሚያቅፉ ግዙፍ ጋላክሲዎች በህዋ ይገኛሉ። ወደ ሶላር ሲስተማችን ውስጥ ስንመጣ የእኛ ፀሐይ ስርዓት የያዘው ስምንት ፕላኔቶችን ይዟል እና ደግሞ እንዲሁም አስትሮይዶች አሉ፣ ሳትላይቶች አሉ። ሳትላይት የምንላቸው ተፈጥሯዊ ሳትላይት እንደ ጨረቃ የእኛ መሬት ጨረቃ አለው፣ የኛ ፕላኔት። እንዲሁም ጁፒተር ጨረቃ አለው፣ ሳተርን ጨረቃ አለው። በመቶዎች የሚቆጠሩ ጨረቃዎች፣ ብዙ ጨረቃዎች አሉ። እነሱ ተፈጥሮ ናቸው፣ ተፈጥሯዊ የ ሰማያዊ አካላት ሰለስ ያሉ ኦብጀክትስ እንላቸዋለን። አሁን እነዚህ በጸባያቸው ኮምፖዚሽን ኮምፖዚሽን የምንል በውስጣቸው ባለው ኬሚካል ይዘት ይለያያሉ፣ ሊለያዩ ይችላል። አስትሮይድ ከፕላኔት ይለያል፣ ፕላኔት ከሳተላይት ይለያል፣ ሳተላይት ከከዋክብት ይለያል፣ ፕላኔት ከከዋክብት ይለያል። ከዋክብት ማለት በአጭሩ በውስጣቸው ኒውክሊያር ሪያክሽን ማካሄድ የሚችሉ እኛ የህዋ አካላት ናቸው ኒኩሊር ሪያክሽን ወይ ደግሞ የኬሚካል ውህደት በሰንተራቸው ወይ በኮራቸው በእምብርታቸው ውስጥ የማያካሂዱ ከሆነ ኳክብት አይደሉም ማለት ነው። ሌላ ነገር ነው። ልጠኑ ይገባል። እንደዛ ነው። አሁን አስትሮይድ፣ ፕላኔት እና ተፈጥሮዊ ሳተላይት የምንላቸው ይህን ነገር አያካሂዱ። በዛው ደግሞ እነሱ ደግሞ ይለያሉ። ምንድን ነው ልዩነታቸው? በመጠናቸው ነው። የእኛ ሶላር ሲስተም ወይ ደግሞ የእኛ ፀሐይ ስርዓት ስሰራ የተፈጠሩ ናቸው ስፈጠር የተፈጠሩ ናቸው። ተፈጥሮ እነዚህ አስትሮይዶች ፕላኔት ሳይሆኑ ወይ ደግሞ ወደ ፀሐይ ሳይሄዱ የቀሩ የእኛ ሶላር ሲስተም ቅሬት ናቸው። ይሄ ቅሬት ደግሞ ምን ይዘዋል? አለት ማለት ነው፣ ሮክ። ልክ እንደ ድንጋይ የምናየው መሬት ላይ አለቶች ናቸው አስትሮይዶች። አስትሮይዶች አለቶች ናቸው። በዛን ጊዜ ተሰባብሮ ፕላኔት አልሆኑ። ፕላኔት ለመሆን መጠኑ የፕላኔትን መጠን መያዝ አለበት፣ የፕላኔትን ክብደት መያዝ አለበት። የፕላኔትን ክብደት አልያዘም፣ የፕላኔትን መጠን አልያዘም። የከዋክብትን ክብደትና የከዋክብትን መጠንና ከዋክብቶች የሚያካሂዱትን ኬሚካላዊ ውህደት ወይ ኬሚካል ሪክሽን ማካሄድ አይችሉም። ስለዚህ አስትሮይድ ተባሉ። አስትሮይዶች እነዚህ ናቸው። ደግሞ ሼፓቸው ራሱ ቅርጻቸው እንደ ፕላኔት ምንድነው? ፉሊ ስፈሪካል አይደሉም፣ ሉላዊ እነዚ አይደሉም። ለምን በቂ የሆነ ግራቪቴሽናል ኢነርጂ የላቸውም። እያንዳንዱን ፓርቲክል፣ እያንዳንዱን ማስ፣ ውጭ ያለው ማስ በእኩል ኃይል ወደ መሃሉ ወይ ወደ ሰንተሩ የሚስብ በቂ የሆነ ግራቪቴሽናል ፎርስ ስለሌላቸው ቅርጽ ላይ ናቸው። አንዳንዴ ስፌሪካል፣ ፉል ስፌሪካል አይደሉም። የተሰባበረ ነገር ይመስላሉ። የተጠማዘዘ ነገር ይመስላሉ። ለዛ ነው አሁን እነዚህ ነገሮች የት ነው በእኛ ሶላር ሲስተም ውስጥ ያሉት? የሚኖሩት በብዛት በማርስና በጁፒተር ምህዋር መካከል ነው። በዛ መካከል በብዛት ይገኛሉ። ይሄ ምን ይባላል? አስትሮይድ ቤልት። በዛ መካከል በሚሊዮን የሚቆጠሩ አስትሮይዶች አሉ። ምህዋራቸውን ይዞ በፀሐይ ዙሪያ ልክ እንደ ሌሎች ፕላኔቶች ይዞራሉ። እነዚህ እንግዲህ ሲዞሩ፣ አንዳንድ ደግሞ ያንን ምህዋር ኦርቢታቸውን የሚለቁ ይሄ ኦርቢታቸውን የሚለቁ ናቸው እንግዲህ በብዛት እንደ አጋጣሚ በመሬት ስበት ኃይል ውስጥ ይገቡና ወደ መሬት ይምዘገዘጉ። እነዚህ ኦርቢትን የሚለቁ አስትሮይዶች የተጠኑ ናቸው። በአስትሮይድ ትራኪንግ ቴሌስኮፕ፣ ስፔስ ቴሌስኮፕ አለ። ብዙ አገራት ትላል። በኢኮኖሚ የሄዱ አገራት ስፔስ ቤዝድም በምድር ላይም የሆነ በህዋ ላይም አድርጎት አስትሮይድ ትራኪንግ በጣም ይከታተላሉ። ኦርቢቱን የሚለቀው ነው ለቆ ወደ መሬት እየመጡ ያሉትን አሁን በዚህ አጋጣሚ ወደ መሬት ይመጡና ከመሬት አትሞስፌር ወይ ከባቢ አየር ጋር ግጭት ይፈጥራሉ። ግጭት ሲፈጥሩ ምን ይሆናል? ሰበቃ ይፈጠራል። ያኔ ይሰባበራሉ። ተሰባብሮ መቃጠል ይጀምራሉ። ያኔ ነው እንግዲህ አስትሮይዶች ምን ይባላሉ? በዛን ጊዜ ሜቴዎርስ ሜቴዎርስ ይሆናሉ። እነዚህ ሜቴዎሮች የሰማይ አካላት ስብርባሪ ማለት ነው። ይሰባበሩና ተቃጥሎም ሊያልቁ ይችላሉ። ሳያልቁም ደግሞ መሬት ላይ የመድረስ ፕሮባቢሊቲያቸው አለ። ሁሌ እየደረሱ ነው፣ ግን ጥቃቂን ናቸው የሚደርሱት። ሳይዛቸው ሚሊሜትር ምናምን ሴንቲሜትር የሚሆኑ ናቸው በብዛት ወደ መሬት የሚደርሱት እንጂ መሬት ላይ ሁሌ እየደረሱ ነው። በሳይንሳዊ ጥናት አሁን ድሮ በሚሊዮኖች አመት እና ቢሊዮኖች አመት መጀመሪያ የኛ ሶላር ሲስተም ቅርጹን ሲይዝ ያኔ ብዙ ነገሮች ኢንተራክት ወይ ደግሞ ስጋጩ ነበር። በዛን ጊዜ መሬትን ስመቱ ነበር፣ በብዛት በብዛት ስመቱ ነበር። ኢቮሉሽንን ኢቨን ሊያፋጥኑም ይችላሉ፣ ኢቮሉሽንን ሪታርድም ሊያደርጉም ይችላሉ። ስለዚህ ድሮ እንግዲህ በዛን ጊዜ እንደዚህ አይነት ኢንተራክሽን ነበረ። ከዛ በኋላ ነው በታይዳል ፎርስ ጁፒተር በፀሐይ ዙሪያ ሲዞር እና በራሱ ላይ ሲሽከረከር የሚፈጥረው ጉልበት አለ የመወርወር እንደ ዲስክ ማለት ነው የወርውራቸውና በማርስና በጁፒተር መሀል ተሰበሰቡ። በዛ ምክንያት አሁን ጁፒተር ላይ ሁሌ እየዘነቡ ነው የሚውሉ ጁፒተር ትልቅ ሳይዙ ትልቅ ስለሆነ መጠኑ ትልቅ ስለሆነ ግራቪቲው እንደዚ ሲበት ሀይሉም ትልቅ ስለሆነ እዛ ላይ እየዘነቡ ይውላሉ። አካባቢ በጣም የእኛም ፕላኔት ይከላከላል። ስለዚህ ጁፒተር ራሱ ባይኖር ኖሮ መሬት ምን ትሆን ነበር የሚል ጥያቄ አለ። በጣም ትልቅ ሳይዝ ስለሆነ እነሱን እንዳለ ይሰበስባቸዋል። በተለይ ከዛ ውጭ የሚመጡትን ከጁፒተር የሚዋራው በኋላ የሚመጡ እነ ኮሜቶች እነሱ እነሱ በነገራችን ላይ አስትሮይድ የኬሚካል ኮምፖዚሽኑ ወይ የያዘው ኤሌመንት በብዛት አይሬንና ሲልኬት አሸዋንድ ማለት ነው። ሲልኬት ማለት ኖርማ አሸዋ፣ ብረት ነክ እና ድንጋይ ነክ ነገር የያዘ ነው በብዛት። ኮሜት ደግሞ ከዚህ የሚለየው አቧራና በረዶ የያዘ ነው። ብረት ነገር በብዛት የለውም ይኖረዋል፣ ግን እንደ አስትሮይድ በብዛት ያለው ልክ በረዶ እንደማለት ነው። በረዶ የበረዶ ግግር አለ ያለ እነዚ ነገር እነሱ አሁኑ የት ናቸው ያሉት? ኦርት ክላውድ የሚባል ውጫዊ የእኛ የፀሐይ ስርዓት የእኛ ሶላር ሲስተም ውጫዊ አካል ላይ ነው። በዛ ባውንደሪ ላይ ናቸው እነዚህ ኮሜቶች የሚገኙ ኮሜቶች ደግሞ ትሪሊንስ ነው የሚቆጠሩ። በጣም ሩቅ ናቸው። ከ20 ሺህ እስከ አምሳ ሺህ አስትሮኖሚካል ዩኒት ርቀት ላይ ነው ያሉት። ለምንድን ነው የራቁት እነዚህ? ለምን ቀረቡ እነዚህ? ቀርቦ ሰርቫይቭ ያደረጉበት አስትሮይዶች፣ ቀርቦ ወደ ፀሐይ ቀርቦ ሰርቫይቭ ያደረጉበት ምክንያት አይቀልጡም ማለት ነው በቀላል ነገር፣ እነዛ በረዶ ስለሆኑ። ቅርብ የነበሩ አሁን እንግዲህ ያኔ ሶላር ሲስተም ስፈጠር ቅርብ የነበሩ ነበሩ። እነሱ ምን ሆኑ? ወደ ውኃ ተቀይሯል። ወደ ተለያዩ ነገር ተቀይረዋል። እነዛ ስለራቁ ሰርቫይቭ አደረጉ። እነሱም ይምዘገዘጋሉ። ልክ እንደዚሁ ሊመጡ ይችላሉ መጣላ ለምሳሌ ሹቲንግ ስታር የምንላቸው እነሱ ናቸው። ሜቴዎርስ ሜቴዎር ሻወርስ ያኔ እንግዲህ መቼ ነው የእኛ መሬት ምህዋራን ይዛ በፀሐይ ስትሽከረከር እንዳጋጣሚ የእነሱ ምህዋር ታቋርጣለች። የምታቋርጥበት ጊዜ አለ። በየዓመቱ የሚያቋርጥበት ጊዜ አለ የእነሱን ኦርቢት በተለይ ኦገስት ውስጥ ነሐሴ ውስጥ ማለት ነው። እዛን ጊዜ ሜቴዎር ሻወር ብዙውን ጊዜ ይታያል። መረት ላይ ሆኖ ያኔ ነው የእነሱን ኦርቢት ወይ ደግሞ የእነሱን ምህዋር የሚያቋርጥበት ጊዜ ስላለ አስትሮይድም እንዲሁ ነው። እንደዚህ አይነት የእነሱ ምህዋር የእኛ መሬት ምህዋር የሚያቋርጥበት ጊዜ ላይ የመውረድ እድሉ ይበዛል። ቀደም ብለን በመግቢያችን ላይ ለመጥቀስ እንደሞከርነው በህዋ ላይ ከሚገኙ አካላት አስትሮይድ ተጠቃሹ ነው። እነዚህ አስትሮይዶች በብዛት መገኛቸው በማርስና ጁፒተር መካከል ቢሆንም አልፎ አልፎ ወደ መሬት የሚመጡበት ጊዜም አለ። ታዲያ ወደ መሬት በሚመጡበት ወቅት ጉዳት ሊያስከትሉ ይችላሉ። ዶክተር ገመቹ ሙለታ የአስትሮይዶችን መገኛና ወደ ምድር ሲወርዱ ስለሚፈጥሩት ግጭት እንዲህ ያስረዱናል። ፍርኪ ማለት ያ ነገር ሲነሳ ከሩቅ ቦታ ነው ይጓዛል ኢነርጂ አለው ፖቴንሻል ኢነርጂ የተከማቸ ኃይል አለው ማለት ነው። በተፈጥሮ ያ ኢነርጂ ምን ይሆናል? ያ ሲጓዝ ወደ ከነቲክ ኢነርጂ እየተቀየረ ሄዳል። ስፒዱ እየጨመረ ፍጥነቱ ይጨምራል። በዚህ ጋር እዛ ጋ ሲጓዝ ምንም አትሞስፈር አልነበረም። ምንም ግጭት የሚያደርግበት ነገር አልነበረም። እንደ አጋጣሚ ደግሞ ከሌላ አስትሮይድ ጋርም ሊጋጭ ይችላል። የእኛ አይጋጭ ማለት አይደለም። ህዋ ውስጥ ያለ የሌለ ነገር ብዙ ነገር ስላለ ከሌላ ምህዋር የመጣ ነገር ሊኖር ይችላል። በዛ ምህዋር ውስጥ ሊጋጭና ሊቃጠልም ይችላል። በአትሞስፈር ፍሪክሽን ብቻ አይደለም። ከእኛ አትሞስፈር ውጭ ከሆነ ከሌላ ጋር የመጋጨት ከአስትሮይዶች ጋር የመጋጨት ከኮሜቶች ጋር የመጋጨት እድሉም ብዙ ነው። ከዛም አልፎ በብዛት በኛ በመሬት ከባቢ አየር ውስጥ ስንገባ የሚቃጠልበት ምክንያት በሰበቃ ነው። ፍሪክሽን ማለት አሁን እሳትን እኮ መፍጠር ይቻላል። ድንጋይና ድንጋይን ሲጠጋጭ ኦልሬዲ እሳት ይፈጠራል። ጀስት ላይክ እንደዛ ማለት ነው። የኛ የመሬት አትሞስፈር ውስጥ ጋዞች አሉ፣ ትናንሽ የሆኑ ፓርቲክሎች አሉ። በብዛት ከነሱ ጋር ነው የሚጋጭ። በዛ ፍጥነት ይመጣና ከዛ ጥቃቂን ነገሮች ጋር ሲጋጭ ምን ይፈጥራል? ኦልሬዲ እሳት ይፈጥራል። እሳት ተፈጠረ መሰባበር ይጀምራል። ይሰባበራል፣ ይቃጠላል፣ ይሰባበራል፣ ይቃጠላል በብዛት በውስጡ አይሬንም በብዛት ከያዘ የመትረፋ ይሉ ይሰፋ ላይ ይሰፋና ምን ይሆናል? ያቺ ጠንካራዋ ክፍል መሬት ላይ ትደርሳለች። ይህን ሁሉ ተጉዛ ማለት ነው። ለምን አሁን ከኛ መሬት የአስትሮይድ በልት ውስጣዊ ክፍሉና ውጫዊ ክፍሉ ርቀቱ ከኛ አንድ ነጥብ ሁለት እስከ ሁለት ነጥብ ሁለት ከመሬት ማለት ነው። አስትሮኖሚካል ዩኒት ነው። አንድ አስትሮኖሚካል ዩኒት ማለት ይሄ በመሬትና በፀሐይ መካከል ያለው ርቀት መቶ ሀምሳ ሚሊየን ኪሎ ሜትር አንድ የአስትሮኖሚካል ዩኒት የምንለው መቶ ሀምሳ ሚሊየን ኪሎ ሜትር፣ የዛን ያህል አንድ ነጥብ ሁለት እስከ ሁለት ነጥብ ሁለት ነው። ከእኛ መሬት የሚርቁት ከፀሐይ የሚርቁት ከሁለት ነጥብ ሁለት እስከ ሶስት እስከ አራት ሚሊዮን ይችላል። አሁን ኢነርጂውን ካልኩሌት ብታደረጊ በፖቴንሻል ኢነርጂ ምን ያክል እንደሆነ በጣም አንድ ኪሎ ሜትር መጠን ያለው ሳይቃጠል ምን ሳይሆን ተፈጥሮ እንግዲህ ባላንስ እንዴት እንደሚጠብቃየሽ። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት የእነዚህን ቀጣይ ክፍል እናስደምጣችኋለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ በኩል ከእናንተ ጋር ቆይታ ያደረግኩት እኔ ሰብስ ያይሉ ነኝ። ከሌሎች የኤፍ ኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ